ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሳባርገው እያለች ነው ጽዮን ግርማ አስገባቸው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምን አመሻችሁ? የዛሬ ምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአንደኛ ደረጃ ትምህርት ሽፋንና ጥራት በኢትዮጵያ ገጠር አካባቢዎች ምን ይመስላል? እንወያያለን። አሁን አሁን በኢትዮጵያ የመጀመሪያ ደረጃ ትምህርት በበቂ ሁኔታ መዳረሱን፣ ትምህርት ቤት ያልተከፈተበት መንደር ፈልጎ ለማግኘት አስቸጋሪ መሆኑን ይህንን በተመለከተ ጥናት ያጠኑ ዓለም አቀፍ ተቋማት ሳይቀሩ ምስክርነት ሰጥተዋል። ጥራቱስ? እዚህ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ። አለምነሽ አሌ በደቡብና ሰሜን ጎንደር የገጠር አካባቢዎች ላለፉት አራት ዓመታት ስታስተምር ቆይታለች። የዛሬ የጋቢና ጉዞ ወደ አፋርም ይወስደናል። ከአሁን እንኳን ሲ ትምህርት ይማራልና ያረሱ ስራሱ በጣም ራሱ ችግር ስ ያለው ከረሀቡ ጋር በጣም ከፍተኛ ችግር አለ። መምህር መሐመድ ኡመር ከአሳይታ። ሰላም፣ አሳይታ እንዴት ናቸው? አሳይታ አካባቢ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ያስተምራል። የትምህርት ጥራትን በተመለከተ ባለሙያም እናሳፍራለን። ጥራቱን በተመለከተ ከሚታሰበው በታች እንደሆነ የጥራት ችግር እንዳለበት ጥናቱ ያሳየው ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃ ትምህርትን አስመልክቶ ስለ አጠናው ጥናት ማብራሪያ ይሰጣሉ። እናንተ አድማጮቻችን በማህበራዊ ሚዲያ ፌስቡክ ላይ ይህንኑ የውይይት ርዕስ አስመልክቶ የሰጣችኋቸው አስተያየቶችም ዛሬ ይቀርባሉ። ሁሉንም ከዝግጅታችን ታገኛላችሁ። በዚች አሪፍ ታክሲ ተሳፈሩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በአዲስ አበባና ፊንፊኔ ዙሪያዋ የተቀናጀ ማስተር ፕላን የተባለው ንድፍ ገበሬዎችን ያፈናቅላል፣ ቋንቋና ባህል ያጠፋል በሚል በአንዳንድ የኦሮሚያ ከተሞች የሚካሄደው ተቃውሞ የታሰሩት ይፈቱ የሚለውን መፈክር ጨምሮ ዛሬም በአንዳንድ ስፍራዎች ቀጥሏል። ዛሬ ተቃውሞ ከተካሄዱባቸው ከተሞች መካከል በምዕራብ ሐረርጌ የማሳላ ከተማ የምስራቅ ወለጋ ከተሞች በጊዳ አያና እና ሲሬ፣ እንዲሁም በአዳማ ዩኒቨርሲቲ ይጠቀሳሉ። ከማርሳላ ከተማ የአፋን ኦሮሞ ቋንቋ ዝግጅት ክፍላችንን ያነጋገረ ተማሪ ዛሬ በትምህርት ቤቱ በተካሄደ ተቃውሞ ሰልፍ ላይ ሁለት ተማሪዎች በፌዴራል ኃይሎች በጽኑ መቁሰላቸውን ተናግሯል። ሁለቱ ጭሮ ሆስፒታል በሕክምና እየተረዱ ሲሆን ያሉበትን ሁኔታ በውል አይታወቅም። ከማርሳላ ከተማ ጸጥታ አስከባሪዎች ሁኔታውን ለማጣራት ያደረግነው ሙከራ አልተሳካም። ይህ በእንዲህ እንዳለ ትላንት በአዳማ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደ የተማሪዎች ተቃውሞ ላይ ሁለት ተማሪዎች በፌዴራል ፖሊሶች ከህንፃ ላይ ተወርውረው ህይወታቸው ማለፉን የአይንም ማኝነኛ ያለ ተማሪ ለኦሮምኛ ክፍል ገልጿል። ሁኔታውን ለማጣራት ወደ አዳማ ፖሊስ ጣቢያ ስልክ ደውለን ትላንት በዩኒቨርሲቲው ብጥብጥ እንደነበረ፣ የሞተ ሰው መኖሩን ግን እንደማያውቁ ገልጸውልናል። በምስራቅ ወለጋ ጊዳ አያና ከተማ የተካሄደው የተማሪዎች ተቃውሞ ሰልፍ ያለምንም ግጭት በሰላም እንደተጠናቀቀ ከስፍራው የደረሰን ዜና አመልክቷል። ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ ውስጥ መሳሪያ በቀላሉ የመግዛት ሁኔታ የሚያስከትለውን ግጭት ለመገደብ ሲሉ የፕሬዚዳንትነት ስልጣናቸውን በመጠቀም ተከታታይ ትዕዛዞችን በማስታወቅ ላይ ናቸው። ይህ እርምጃቸው ታዲያ አንዳንድ ድጋፍ እያገኘ መሆኑን የድምፅ መለኪያ አህዞች አመልክተዋል። ዩናይትድ ስቴትስ ውስጥ በየዓመቱ ከ30 ሺ በላይ የሚሆኑ ሰዎች በጠመንጃ ይገደላሉ ይህም በገፍ የመግደል ተግባርና ራስን ማጥፋትን ያካትታል። ይህ አሀዝ በዓለም ዙሪያ ካሉት ሌሎች ሀገሮች የበዛ እንደሆነ ፕሬዚዳንት ኦባማ አስገንዝበዋል። የፕሬዚዳንት ኦባማ አስተዳደር የሼው ሼክ መገደል ሊያስከትል ስለሚችለው አንደምታ የሳውዲ አረቢያ ባለስልጣኖችን አስጠንቅቋል። የሼህ ኒማር አል ኒማር መገደል መካከለኛው ምስራቅን አሳዝኗል፣ ዓለም አቀፍ ተቃውሞም አስነስቷል ሲሉ የዋይት ሀውስ ቃል አቀባይ ጆሽ እርነስት ላን ተናግረዋል። በዓለም ዙሪያ ያሉ የሼህ ማህበረሰቦች በሼህ ኒማር አል ኒማር መገደል ቁጣቸውን አስተጋብተዋል። ሼሁ ከአራት ዓመታት በፊት በምስራቅ ሳውዲ አረቢያ ተቃውሞዎች በተካሄዱበት ወቅት ዋና መሪ እንደነበሩም ተዘግቧል። ህዝብን በማነሳሳትና በሌሎች ክሶች ነበር አምና ታስረው የነበረው። በተያያዘ ዜና ኩዌት ኢራን ላይ ዲፕሎማሲያዊ እርምጃ ለመውሰድ ከሌሎች የሳውዲ አረቢያ ሀገሮች ጋር ተቀላቅላለች። ኩና የተባለው የኩዌት መንግስት የዜና አገልግሎት ዘገባ ሳውዲ አረቢያ ጸጥታዋን ለማስከበር የምትወስደውን እርምጃ ሁሉ እንደምትደግፍ ኩዌት ገልጻ፣ በትሄራን የሚገኙት አምባሳደሯን አስጠርታለች። አድማጮች፣ ለሰዓቱ የተያዙት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና መስታወት አረጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ። በኢትዮጵያ የመጀመሪያ ደረጃ ትምህርትን በገጠር አካባቢዎች ለማዳረስ ማህበረሰቡና መንግስት ብዙ ሰርተዋል። ስኬቶች መገኘታቸውን ዓለም አቀፍ ተቋማትም ጭምር ይመሰክራሉ። አው የትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት ከሚደርስ ታዳጊዎች መካከል 95 ከመቶ የሚሆኑት የመጀመሪያ ደረጃ የትምህርት እድል አግኝተዋል። እንዲሁም ትምህርት ቤት ለመግባት ትክክለኛ ዕድሜ ላይ የሚገኙ ዕድሜያቸው ሰባት ዓመት ከሆናቸው ታዳጊዎች ውስጥ 86 ከመቶ የሚሆኑት ትምህርት ቤት የመግባት እድል አግኝተዋል። እሰየው የሚያሰኙ እድገቶች ናቸው። በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ እንደሆነ ይናገራሉ። ለዚህ በርካታ ምክንያቶች ይጠቀሳሉ። በእርግጥ ማንኛውም አይነት አገልግሎት ሲስፋፋ አስቀድሞ የሚጓደለው ጥራት ነው። በቂ የትምህርት መገልገያ ቁሶች አለመሟላት፣ የመምህራን ስልጠና፣ የቤተሰብ ገቢ ወዘተ። ይህንን ጉዳይ በተመለከተ ጽዮን ግርማ አለምነሻሌ የተባለች በደቡብና ሰሜን ጎንደር ሁለት የተለያዩ ትምህርት ቤቶች ውስጥ የማስተማር ልምድ ያላት መምህር አነጋግራ የሚከተለውን ዘገባ ሰርታለች። አሁን በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ204 ዓ ም ነው የመምህርነትን ሙያ የተቀላቀለችው። እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤትና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባህር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች። ገበሬዎች ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ብለው ሰየሙት። ቤቷ አሳር ሳር ናቸው። ሳር ጎጆ ጎጆ የተማሪዎች የቄ ተማሪ ቤት ነው የምትመስል እና ተራራ ላይ ናት። ከተራራው ላይ ግድም ግድም ግድም ያሉ ናቸው። አካነው ሳሩ መንገዱ መከራ ነው። በዛ ላይ የትምህርት ቤት ደግሞ ብዙም እንትን የተሟላ ማሰሪያ ላይኖርም። በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች። ወላጆች አይሰዷቸውም ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ብዙ ተማሪ ተሳካ ይመጣ። በሳምንት አንዴ፣ በሁለት ሳምንት አንዴ ነው የሚመጡ። አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚል እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው ዓለምነሽ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች። እንደመጥ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውሀ የለውም፣ ውጣ ውረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ትምህርት ቤት መንገዱ ተራራ ስለሆነ ይመጡ ይመጡና መንገድ ላይ ቁጭ ብለ ውለሃ ጥለው ተመልሰው ይሄዳሉ። አለም ነሽ ሁለተኛ ወደ አስተማረችበት ሰሜን ጎደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ መጀመሪያ ላይ መስከረም ላይ ብዙ ተማሪዎች ይመዘገባሉ። ከተመዘገቡ በኋላ ግን ሰሊጣ እርሻ ምናምን በራህ ይሄዳሉ። መቼ ላይ ነው የሚመጡት? በራ የሄዱ ልጆች ህዳር ላይ ወይም ታህሳስ ማለቂያ ነው የሚመጡት፣ አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። በዛ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል የትምህርት አቀባበላቸው ግን መጣ ጎበዝ ተማሪ ነው የምንለው ወይም ተከታትሎ መጠኑ ከትምህርት ቀኖች ከአምስት ቀኖች ሶስት ቀን ነው የሚመጣ ከዛ በላይ አይመጣም ተማሪ። እዚህ አካባቢ ያለው የተማሪዎች ትምህርት አቀባበል እና የትምህርት መርጃ መሳሪያን በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች። በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ። እረፍት ላይ ሲደወል አስራ አምስት ደቂቃ ወንዝ ቅርብ አለ ከዛ ዲ ተዘፍቀው ሆነ ልብሳቸው ይመጣሉ። ቁጭ ሲሉ ወዲ በአምስት ደቂቃ ይደርቃል ብረቱ ማለት ነው እና ብድግ ቁጭ ነው። የሙቀት ጫና ስለሆነ እዚህ ላይ ቀኑንም ያው እስከ ስድስት ሰዓት እስከምድረስ ሲንሰፈሰፍ ነው ሙቀት ስላለ እንቅልፍ ይዛቸዋል። ቬንትሌተርም በየክላሱ አንዳንድ አልፎ ለሕፃኖች ከአንድ እስከ አራት ላሉት ቬንትሌተር ተዘጋጀ። ከአምስት ከስምንት ላሉት ግን ምን ማድረግ አይቻልም። እኛ ራሱ ቁመን ማስተማር የማንችልበት ሁኔታ ናለ። በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም። ሙቀት ነው፣ ሀሩር ነው የሚወርደው። ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ አመቱ መጨረሻ ላይ የአብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን አመቱ መጨረሻ ላይ እንዲያልፉ የሚፈለጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች። ስልሳ ተማሪዎች ነበሩኝ። ከስልሳ ተማሪዎች እኔ አስር ተማሪዎች እያለሁ ሌሎችም በቅተዋል ማለት አይደለም፣ አልበቁም ግን ከዛ አልበቁም ብዬ ብሰጣት እርሰ መምሯ ቢበቃም በይበቃም አንዳንድ ጥያቄ ስጠይቂ የሚመልስ ከሆነ ማን በመጽሐፍ ማስላት ሶስቶችን ነገር ከቻለ በቂ ነው። ለምን ይህን ያህል አልበቃም ተብዬ እኔ እንዳልገመግም ውጤት መሙላት ትችላለች። ሞልቶች ማምጣት ትችላለች። አስር ተማሪ ለምን ጣልሽ ብላት ተማሪ ቀንሽ፣ ስምንት ተማሪ ሰጥቻታለሁ። ስሜን ልንገራችሁ፣ ስሜን ልንገራችሁ። ስሜ ማነው? ጋቢና ቪኦኤ ከአሜሪካ ድምፅ በአጭር ሞገድ ታገኙናላችሁ። ጣቢያችሁን በ6080 እና በ15580 አስተካክላችሁ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ጠብቁን። በመካከለኛ ሞገድም በ1431 ከምሽቱ አንድ ሰዓት ጀምሮ እንገናኛለን። የጋቢና ጉዟችን መስታወት አሁን በኮረኮንች ልንጓዝ ስለሆነ ቀበቶሽ እንጠበቃ አርጊ። በወልዲያ በኩል የሚሌ ወንዝን ተሻግሮ ወደ አሳይታ ይሆናል። አዎ፣ አብዛኛዎቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሀብ በማስተናገዳቸውና በተለያዩ ምክንያቶች በዚያ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል። አዎ። ጽዮን ግርማ በአፋር ክልል አሳይታ ከተማ አካባቢ ያለውን ሁኔታ እንዲያስረዳት መምህር መሀመድ ኡመርን አነጋግራለች። በጣም አመሰግናለሁ መምህር መሀመድ ኡመር። አሁን አንተ የምታስተምርበት አፋር ክልል አሳይታ አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃል። ና የማስተማር ሂደቱ እንዴት ነው የሚከናወነው? ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ሚኖረው ከዛ ወደ ሁለተኛ ቀጥታ ዚህን ዚህ ህብረቱ ሲንቀሳቀስ ከህብረቱ ጋር አብሮ የሚንቀሳቀስ መምህር ተመደቦላቸው የሚንቀሳቀሱ አሉ። ሌላ ደግሞ እንደ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከአንድ እስከ ስምንት ወይም ከአንድ እስከ አራት የሚማሩበት ትምህርት ቤት አለ። አሁን እዛ ውስጥ ነው የማስተምረው። እዛ አሁን ህብረተሰቡ ጋር ተቀማጭ ነው። አብዛኛውን ጊዜ እዛ ያለው ማህበረሰብ ክረምት ክረምት ነው ወደ ሌላ ቦታ የሚዘዋውሩ። አሁን እነሱ በዚህ በአርብቶ አደርነት ስንቀሳቀስ፣ በቤተሰብ ውስጥ ከትላልቅ ሰዎች ከብቶችንና ፍየሎችን ለማሰማራት ሲሄሩ፣ ህፃናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ። ከማህበረሰቡ ውስጥ መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል? ከቤቱ መጀመር የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው ታስሮ የሚሰራ ነው። ወንበሮች ደግሞ አስፈላጊ ሆኖ ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮች እጥረት ማለት ነው። ግርግዳውም በጭቃግር አንዳንድ የመመታለ ያለ ወደዚያ በባህዛፉ ብቻውን አየር የወቀጠ የሚማሩም አሉ ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሐይ አም በጫራ ላይ የሚማሩም አሉ። በዚህ አይነት ሁኔታ እኔ ጋ አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ነው ያሉት። እኛ ጋር ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ። በቃ አሁን እንኳን ሴ ትምህርት ይማራልና ያረሱ እራሱ በጣም ራሱ ችግር ውስጥ ነው ያለው። አሁን ከረሃቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ ከፍ በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሷል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የሉም ረሀቡ፣ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው? መሰረታዊ ችግር ብሎ ከምትቆጥረት በረሃብ አንደኛ ነው። ሁለተኛ የምግብ አቅርቦት እና እንደዚህ ያለው አለ አይደል እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው። የመማሪያ ማቴሪያሎቻቸው የማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን አለ አይደል። በቤተሰብ ውስጥ ሶስት አራት ልጅ ያለው ሰው አሁን ሄዶ ደብተር የመግዛት እንትኑን ላይኖር ይችላል፣ አቅሙ ላይኖር ይችላል። እንደዚህ ያሉ ችግሮች አሉ። ጤና አለ ደግሞ፣ የጤና ችግር ማለት ነው። አዎ ከፍተኛ የወረርሽኝ ምናምን ከተከሰተ ተጠቂዎች እነሱ ናቸው። የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ። አሁን እያስቸገረን ያለው ያ ነው። ኖርማሊ የሰራ አስራ አምስቱ ካለፈ አስራ አምስቱ ወላቂ ነው በቃ። ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ አንድ አምስት ልጅ ነው የምንጥለው። አመሰግናለሁ በጣምወርቀ helow jigjiga helow goday helow qabri dahar heow dhagax buur heow diridhabe heow shimil gaina va aanainwaxaad dhegaysanaysaan gaina vo a a ከምሽቱ አንድ ሰዓት ከ45 ደቂቃ ሆኗል። የምትከታተሉት ጋቢና ቪኦኤ ነው። ከአፋር ወደ ኦሮሚያ ክልል ነው አሁን የምንሻገረው። ወይዘሪት ፋሲካ ሙልጌታ ትባላለች። ኢንጭኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች። ወይዘሪት ፋሲካ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል? እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉ ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት ጠቅስልሽ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር በናይ ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስችጋል። ይህን እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ እናንተ የትምህርት አሰጣጡና ጥራቱም ምን ይመስላል። ጥራት አለ ተብሎ አይታሰብም፣ በእኔ በኩል እንዳየሁት እየሰራሁበትም ስለነበረ ምክንያቱም፣ ቁጥር ላይ ብቻ ነው ፎከስ የሚደረገው። ይህን ያህል ህዝብ የትምህርት እድሉም ሰተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደ ምሳሌ ልጠቅስ የምችለው ያው ስታንዳርድ አለ፣ የራሱ አንድ ክፍል ተማሪ መምህር ጥምህርታ አለ፣ የክፍል ተማሪ ጥምህርታ የሚል የተመደበ ቁጥር አለ። ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ አንድ ለአምሳ የሚባል አካሄድ አለ፣ ግን አንድ ለሰማኒያ አንድ ለዘጠና የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክቦርድ ስር መጥተው እስራችን እየተጋፋን እየገፋን ምን የምናስተምርበት ሁኔታ ነው ያለው። እና ጥራት አለ ብለን አንጠብቅም። ተማሪዎቹ በአግባቡ ትምህርታቸውን ይከታተላሉ። የማይከታተሉና የሚወድቁ ተማሪዎች ምን ይደረጋሉ? ተማሪ ያቋርጣል። የሆነ ወቅት ላይ ይቀራል ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም አቋረጠ፣ ሁለት ወርም አቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ ና ተማር ልኝ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ። እሺ ፈቃደኛ ወይ ቀርተው ሂድ ወላጅ አምጣ ተብሎ አንድ መምህር፣ ጠንካራ መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኝበት ሰዓት ነገ ጠዋት ቤት ድረስ መተተለምነኝ ደሞ ብለው ጥለው የሚሄዱበት ሁኔታ አለ። ይህ ምንድ ነው? እንግዲህ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም ይህን ያህል ጊዜ ቢቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው። አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ? የውሸት ማርክ ቢሆን ሞልቶ ክፍል እንዲያልፍ ያደርጋል። ይህ ደግሞ በትምህርት ጥራቱ ላይ ያው የሚያመጣው ተጽዕኖ የታወቀ ነው። Soraren, gabina, do Shirin gabina. Belasangul, belasangul, belasangul. De gabina, de gabina, belasangul. የጋቢና ጉዞአችን ይቀጥላል። አድማጮቻችን አስተያየቶቻችሁን መምህራን፣ ተማሪዎች ከያላችሁበት ሀሽታግ ጋቢና ቪዌን አትቪዊ አምሐሪክን በመጠቀም እንድትልኩልን እንጋብዛለን። አሁን የምሽቱን የመጨረሻው ተሳፋሪ እንግዳችንን እናቅርብ። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ የሳይንስ አካዳሚ ዋና ዲሬክተር ናቸው። ተቋሙ የአንደኛ ደረጃን ትምህርት በተመለከተ ጥናት አጥንቶ ነበር። ይህ ጥናት ምን እንደነበር እና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ጠይቃቸዋለች። አመሰግናለሁ ፕሮፌሰር ማስረሻ ፈጠነ። የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበር። ና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ። ጥናቱ እንግዲህ ሶስት አመት ሊሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥና ጥናት ነው። በአራት ክልሎች ኦሮሚያ፣ አማራ፣ በትግራይ ክልል እና በደቡብ ህዝቦች ክልል በእያንዳንዱ አራት አራት ትምህርት ቤቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው። አንደኛ የአራተኛ ክፍል ተማሪዎችን በመውሰድ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን የትምህርት አስተዳደር ውስጥ የሚሰሩትን እነሱን የተለያየ መንገድ በመጠየቅ ከነሱ ጋራ ጠብ ያለ የትኩረት ውይይት በማካሄድ የጽና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው፣ ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው፣ ምን ሊደረግ ይገባል በሚሉ ጉዳዮች ላይ ነው ያተኮረው ጥናት በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ? ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም። ለምሳሌ በአንድ ጥናት ላይ ከሁለት ሺ አንድ ፈረንጆቹ ሁለት ሺ አንድ ሁለት ሺ አራት እና ሁለት ሺ ስምንት ስምንተኛ ክፍል ፈተና ከተቀመጡ ተማሪዎች ውስጥ ከመቶ አማካይ ያገኙት ውጤት እንዴት እንደቀነሰ እንደመጣ እና በተለይ ደግሞ ማለፊያ ነው ከሚባለው ከሀምሳ በመቶ ያነሰ ሆኖ ስለተገኘ ለምሳሌ በሁለ ሁለት ሺ አንድ አርባ አንድ ፐርሰንት ነበረ። በሁለት ሺ አራት ሰላሳ ነጥብ ሰባት አራት ፐርሰንት ነው። ሁለት ሺ ስምንት ከዛም ወርዶ ሀያ ስድስት ፐርሰንት ነበር ማለት ያው ሀምሳ ሆኖ እና ብዙ ምልክቶች አሉ። ለጥራቱ ችግር ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው? በዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክሎት ማነስ ችግር አለ እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳትና ለማስተማሩ ያላቸው ፍላጎት ከፍተኛ ለመሆኑ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም ራሱ ሌላው ችግር መሆኑ ተማሪ ተኮርት ዝግጅት አለማድረጋቸው እና ተከታታይ ግምገማ አለመስጠታቸው፣ የደከሙ ተማሪዎችን ለማገዝ ጥረት አለማድረጋቸው፣ እንደዚሁም የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው። እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድነው? መነሳሳት የላቸውም። የውድድር ስሜት ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ ለትምህርት ያን ሰው ዋጋ መስጠት፣ እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ የሚሰጡ ጊዜ ትንሽ ነው። በኮሚቴ ስራ፣ ከአካባቢ ጋር በሚያያዝ ስራ ይጠመዳሉ እና የአመራት ችግርም አለ። ቁጥጥር የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ጽዳቱ የማይስቡ ክፍሎች መሆናቸው፣ አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ ክፍሎቹ ለትምህርት የሚያመቹ አለመሆናቸው ህብረተሰቡ ይሄን ለመቀየር በተለይ በተጠምዱት ስለሴቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ እነዚህ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ። All right, everybody out there, this is Gabina VOA. VOA. ሲጓጃ፣ ጉታ ማማ ሄኖክ አቤት አቤት፣ እንዲፈጥና ቤት ስትል ሰምችህ አላቅም። መቼም ያሳድግህ ነው የሚባለው አደለ? አሜን። እንዲህ ያለ ምርቃት ደግሞ አሜን ተብሎ መቀበል ነው። አሁን የቀረን አሁን የቀረን አሁን የቀረን ከአድማጮቻችን የምንሰማበት ሰዓት ነው። የእናንተ መድረክ ነው። በፌስቡክ ሃሽታግ ጋቢና ቪኦኤ አት ቪኦኤ አምሃሪክ በትዊተርም እንዲሁ አስተያየቶቻችሁን አድርሱን። በኢትዮጵያ የትምህርት ጥራት ዙሪያ ያልናችሁ እናንተም ገለጻችሁልን። ከእናንተ እንስማ። በፌስቡክ ገጻችን መንግስታብ አላምረው የተባሉ አስተያየት ሰጪ ወይ ጥራት፣ ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሽንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ብቻ ተውት ብዙ ነገር አለ የማታ እንጀራ ስጠኝ መሰለኝ የፌስቡክ ገጽ ስማቸው መምህር ነኝ ማን ያውራ የነበረ ማን ያርዳ የቀበረ አለ አገሬ ሰው መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈር ድሜ ያብልቶታል በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል መንግስትም በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል። አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ሕጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው። ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው። ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል። ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል። ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው። ጥራት የለም፣ ይዘገንናል። መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደተባሉ ነው የሚመልሱት። አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ። ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን። እኔ ለገጠር ቅርብ ነኝ። ዘጠና አምስት ፐርሰንት ትምህርት ተቋማትንና መምህራን በየሰፈሩ ደርሰዋል። ዘጠና አምስት ፐርሰንት ህጻናት ወደ ትምህርት ቤት አልገቡም። ጥራት፣ የትምህርት ግብአት የለም ብለዋል ም ብለዋል። ተሳታፊዎቻችንን ተሳፋሪዎቻችንን አስተያየት ሰጪዎቻችንን እናመሰግናለን። የጋቢና ቪኦኤ ዋና ዓላማችን እናንተን ማሳተፍ ለእናንተ መድረክ መፍጠር ነው። ሐሳብ ማምጣት መወያየት ደግሞ የእናንተ ፋንታ ነው። እስቲ ለአድማጮቻችን ጥያቄን ሰንዝር መስታወት። ዛሬ ምሽት የሰማችኋቸው ዝግጅቶች በቂ መረጃ አስጨብጠዋቸዋል? ሐሳቦቻችሁን አካፍሉን። ሀሽታግ ጋቢና ቪኦኤን ተጠቅማችሁ በፌስቡክና በትዊተር ተከተሉን ተወያዩ እንወያይ። የምሽቱ ዝግጅታችን እየተጠናቀቀ ነው። አዎ ስናስተናግዳችሁ ያመሸነው መስታወት አድራጋውና ሄኖክ ሰማ ግዜርነን። የምሽቱን ዝግጅት ደግሞ አሳምራ ያሳካችልን ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችሁ። መልካም ምሽት። ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም Sie und er tauschen አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ፣ ሀብት የለኝ፣ ምከጄ ስማይ ልጄ ሌጣ አይነው ላተማረ ሰው ግን ቀኑ ጨለማ ነው። ተማ ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ፣ ሀብት የለኝም ስማይ ልጄ ላተማረ ሰው ግን ቀኑ ጨለማ እያለ ሲመክረኝ እየተማረረ፣ አይ ልጅነት፣ እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው፣ ብስጭቱ ባሰ፣ ስቶኝ ገባ ከቤት፣ እያለቃቀ እንዲህ ሲል መከረኝ፣ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኝ፣ ሀብት የለችም። ኮጆች ስማይ ልጅ ሌፀሐይ ነው። ላልተማረ ሰው ግን ቀኑ ጨለማ